መዝሙር ምዕራፍ ስልሳ አንድ አምላክ ሆይ ልመናዬን ስማ ጸሎቴንም አድምጥ ልቤ የተስፋ በቆረጠ ጊዜ ከምድር ዳርቻ ወዳንተ ጮኋለሁ። በድንጋይ ላይ ከፍ ከፍ አደረከኝ ጽኑ ግንብ በጠላት ፊት ተስፋዬም ሆነኸኛልና መራኸኝ በድንኳንህ ለዘላለም እኖራለሁ በክንፎችም ጥላ ጋረዳለሁ አቤቱ አንተ ስእለቴን ሰምተሃልና ስምህንም ለሚፈሩ ርስትን ሰጠሃቸው ለንጉሥ ከቀን በላይ ቀን ትጨምራለህ፣ ዓመታቱም ከትውልድ ወደ ትውልድ ይሆናሉ። በእግዚአብሔር ፊት ለዘላለም ይኖራል፤ ይጠብቁት ዘንድ ምሕረትንና እውነትን አዘጋጅለት። እንዲሁ ለስምህ ለዘላለም እዘምራለሁ፣ ስእለቴን ሁልጊዜ እፈጽም ዘንድ